ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ በመንግስት የተቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ የተከሰተውን ህዝባዊ ተቃውሞ ተከትሎ ዘገባውንና ምርመራውን ለኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ አቅርቧል። ኮሚሽነሩን አቶ አዲሱ ገብረ እግዚአብሔርንና ዘገባውን ይዘናል፣ እንደደረሰ እናቀርባለን። በዚህ የሰብአዊ መብት ኮሚሽኑ ሪፖርት ላይ ስማቸው የተጠቀሰው ፓርቲ መሪዎችና የሚዲያ ተቋማት ኃላፊዎች ምላሻቸውንም ሰጥተዋል። በዚህ የምላሻቸውን የሰጡት ውስጥ የመጀመሪያው የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ፣ የሰማያዊ ፓርቲ ኃላፊ አቶ የሸዋስ አሰፋ፣ እንደዚሁም ደግሞ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድና የኢትዮጵያ ሳተላይት ቴሌቪዥን ዳይሬክተር አቶ አበበ ገላው ናቸው። ሁሉንም በሪፖርታችን አካተን ወደ በኋላ ላይ ይዘን እንመለሳለን። ድርቅን ተከትሎ በኢትዮጵያ ሶማሌ ክልል የተከሰተው የአጣዳፊ ተቅማጥና ትውከት በሽታ ስርጭት በሰባ ከመቶ በመቶ መቀነሱን የጤና ጥበቃ ሚኒስትር አስታወቀ። በተጠቀሱት ዞኖች በቀን እስከ ሰባት መቶ ሰው በላይ ድረስ ይመዘገብ ነበርና በአጠቃላይ ከዘጠኙ ዞኖች አካባቢ በተወሰኑ ወረዳዎች ይታይ የነበረው አሁን ሙሉ በሙሉ እየተጠቃለለ ወይም ደግሞ እየቆመ ይሄድ ያለበት ሁኔታ ነው ያለው። የጤና ጥበቃ ሚኒስትሩን ቃል አቀባይ አቶ አህመድ ኢማኑን ነው የሰማችሁት። ዘገባውን ይዘናል። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀድም። በድጋሚ ለዓለም አቀፍ ዜናዎቻችን ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር ግዙፍ የውጭ እርዳታ ቅነሳ እንዲደረግ ሀሳብ ያቀረበ ቢሆንም ደቡብ ሱዳንን መርዳታችንን መቀጠል እንዳለብን ባልደረቦቼን አሳስባለሁ ሲሉ ደቡብ ሱዳን በጉብኝት ላይ የሚገኙት አንድ የዩናይትድ ስቴትስ የፖለቲካ ሰው ተናገሩ። የዴላዌር ክፍለ ሀገሩ ዴሞክራት ሴናተር ክሪስቶፈር ኮንስ በዚህ ሳምንት በአማጽያን ቁጥጥር ስር የምትገኘዋን የቀድሞዋን የዩኒቲ ክፍለ ሀገር ከተማን ጋኒ ያለን እየጎበኙ ሲሆን የከተማዋ ህዝብ እንዳለ ለሚበላው የሰብአዊ እርዳታ ጠባቂ መሆኑን ሲረዱ እጅግ ያስደነገጣቸው መሆኑን ገልጸዋል። ዳንኤል መግቢያ መውጫ መንገድ ስለሌለ ማናቸውም ቁሳቁስና ሰብአዊ እርዳታ የሚደርሰው በአየር መሆኑን፣ ወጪውም እጅግ በጣም ከፍተኛ መሆኑን አክለው ገልጸዋል። የተወሰኑ የተባበሩት መንግስታት ተልእኮዎችና የተወሰኑ ሀገሮች ቅድሚያ ትኩረታቸውን እንዳለ መቀጠል ያለበት መሆኑን ጠንከር ያለ ማሳመኛ ይዘን መከራከር ይኖርብናል ሲሉም ሴናተ Takk til dere. ወደ መካከለኛ ምስራቅ ነው የምናመራው። መካከለኛ ምስራቅ እና አፍሪካን ለመጎብኘት የተነሱት የዩናይትድ ስቴትሱ መከላከያ ሚኒስትር ጂም ማቲስ ሳውዲ አረቢያ ይገኛሉ። በሳውዲ የጀመሩት ጉብኝታቸው ወደ ግብጽ፣ እስራኤል፣ ኳታርና ጅቡቲ ይወስዳቸዋል። መከላከያ ሚኒስትር ማቲስ ወደ ሪያድ ሲያመሩ ለጋዜጠኞች በሰጡት ቃል በሳውዲ ጎረቤት የመን ያለው ውዝግብ ወደ የእርስ በርስ ጦርነት እንዳይለወጥ የተባበሩት መንግስታት በሚሸመግለው እርቀ ሰላም መፈታት እንዳለበት አስገንዝበዋል። የየመኑ ውዝግብ በኢራንና በሳውዲ አረቢያ መካከል የሚካሄድ የውክልና ጦርነት ተደርጎ ነው ብዙውን ጊዜ የሚታየው። የዩናይትድ ስቴትስ ባለስልጣናት እንደጠቆሙት ፕሬዝዳንት ዶናልድ ትራምፕ በኢራን ከሚደገፉት የሁጡ ሽምቅ ተዋጊዎች ጋር የሚካሄደውን ጦርነት ከሚደግፉት ከሳውዲዎች ጋር ስትራቴጂካዊ ግንኙነታቸውን ለማጠናከር ይፈልጋሉ። ሰሜን ኮሪያ የኒኩሌር የጦር መሳሪያዎች ና የተወንጫፊ ሚሳይሎች መርሃ ግብሮቿን እንድታቆም ዓለም አቀፉ ማህበረሰብ የዲፕሎማሲያዊ ና ምጣኔ ሀብታዊ ጫና ሊያሳድርባት ይገባል ሲሉ ዛሬ የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ አሳሰቡ። ምክትል ፕሬዚዳንት ፔንስ በጃፓን ጉብኝታቸው ወቅት ባደረጉት ንግግር ዩናይትድ ስቴትስ የኮሪያን ባህረ ገብ ከኒኩሌር ነጻ የማድረግ ግቧ ዳር ሳይደርስ አታርፍም፣ ይህን ለማድረግ ደግሞ ያለው አማራጭ መንገድ ሁሉ ስራ ላይ ሊውል ይገባል ብለዋል። አሁን ቀደም ከሰሜን ኮሪያ ጋር የኒውክሌር መርሃ ግብሮቿን ጉዳይ ለመደራደር የተደረጉ ዓለም አቀፍ ጥረቶችን የከሸፈውን የሁለተኛውን የስድስትዮሽ ድርድር ጨምሮ ያስታወሱት ፔንስ ሰሜን ኮሪያ አልፎባታል አሁን የሚያዋጣው መንገድ ዩናይትድ ስቴትስ፣ ጃፓን፣ ደቡብ ኮሪያና ቻይና ተነጋግረው ፒንግያንግን ማግለልና ጫና ማሳደር ነው ሲሉ አስረድተዋል። የዩናይትድ ስቴትሱ ምክትል ፕሬዚዳንት ቶኪዮ ውስጥ ተቀብለው ያነጋገሯቸው የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ በሁሉም አማራጭ መንገድ የሚለውን እረዳለሁ ብለዋል። አያይዘውም በሰላማዊ መንገድ ለመነጋገር ተስፋ የሚያደርጉ መሆናቸውንም አክለዋል። ሆኖም ለመነጋገር ያህል ከሆነ ግን ፋይዳ አይኖረውም ብለዋል። የዩናይትድ ስቴትስ ምክትል ፕሬዚዳንትና የጃፓን ጠቅላይ ሚኒስትር አስተያየቶቹን የሰጡት ሰሜን ኮሪያ ከባህር ሰርጓጅ መርከቦች ሰፍረዋል ሚሳይል ለመተኮስ ሞክራ ከከሸፈባት በኋላ ነው። ወደ ዩናይትድ ስቴትስ ስናመራ ቱርክን ይመለከታል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ በቱርክ በተካሄደው ሕዝብ ውሳኔ በጠባብ የድምጽ ብልጫ ላሸነፉት ለፕሬዚዳንት ሪቸፕ ኤድዋርድን የደስታ መግለጫ መልእክት ልከዋል። ኤድዋርድን ህዝብ ውሳኔው አሁን ሀገሪቱ ከምትተዳደርበት ምክር ቤታዊ ስርዓት ጠንካራ የስራ አስፈጻሚ ስልጣን ይፈጥርላቸዋል። ሁለቱ መሪዎች በስልክ መነጋገራቸውን የገለጸው ዋይት ሀውስ የሶሪያ ፕሬዝዳንት ባሻር አል አሳድን በቅርቡ ለደረሰው የኬሚካል ጥቃት በተጠያቂነት መያዝ እንዳለባቸው መወያየታቸውን አስታውቀዋል። እስላማዊ መንግስት ብሎ ራሱን ከሚጠራው ቡድን ጋር ስለቀለጠው ውጊያም የተነጋገሩት መሪዎቹ ሽብርተኝነትን ግባቸውን ዳር ለማድረስ በሚጠቀሙ ወገኖች ሁሉ ተባብረን መቆም አለብን፣ ማለታቸውን ዋይት ሀውስ አመልክቷል። የቱርኩ ፕሬዝዳንት ኤርዶዋን ተቃዋሚዎች የእሁዱ ህዝቡ ውሳኔ ድምጽ አሰጣት በድጋሚ እንዲካሄድ እየጠየቁ ናቸው። አለም አቀፍ ታዛቢዎችም በምርጫው ፍትሐዊነት ላይ ጥያቄ አንስተዋል። እንግዲህ ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዘገባዎቻችን ልመልሳችሁ የጋቢና ጉዟችን ይቀጥላል። እኔ መስታወት አረገውና ጽዮን ግርማ አብረን ከአድማስ ስንሻገር ንላችኋለን። ጋቢና ቪኦኤ ሌስ አድማጮቻችን፣ የመጀመሪያው ዘገባችን በመንግስት የተቋቋመው የኢትዮጵያ መንግስት ሰብአዊ የኢትዮጵያ ሰብአዊ መብት ኮሚሽን ዛሬ ካለፈው አንድ አመት ከሰኔ እስከ ጥቅምት ወር ስለነበረው ህዝባዊ ተቃውሞ ዘገባውን ለኢትዮጵያ ህዝብ ተወካዮች ምክር ቤት ማቅረቡን መጀመሪያ ላይ ጠቆም አድርገናቸዋል። ኮሚሽነሩ አቶ አዲሱ ገብረ እግዚአብሔር በዝርዝር የሰጡትን ዘገባ እየተጠባበቅን ነው። እንደዚሁም ደግሞ በዚህ ዘገባ ላይ ስማቸው በዚህ ሪፖርት ላይ ስማቸው የተጠቀሱትን የፖለቲካ ፓርቲዎችና የሚዲያ ተቋማትን ኃላፊዎች ምላሽም ይዘናል። ሁለቱ ሪፖርቶች እንደደረሱን እናቀርባለን። እስከዛው ግን ወደ ተከታዩ ዘገባችን እንለፍ። ድርቅን ተከትሎ በኢትዮጵያ ሶማሌ ክልል የተከሰተው የአጣዳፊ ተቅማጥና ተውከት በሽታ ስርጭት በሰባ ከመቶ መቀነሱን የጤና ጥበቃ ሚኒስቴር አስታውቋል። የሚኒስትሩ ቃል አቀባይ አቶ አህመድ ኢማኑ ለአሜሪካ ድምፅ እንዳብራሩት በ በፊት ይመዘገብ የነበረው የበሽተኞች የታማሚዎች ቁጥር በሰባት መቶ ወደ ሁለት መቶ ሀያ ሁለት ዝቅ ብሏል። የኢትዮጵያ ጤና ጥበቃ ሚኒስቴር ቃል አቀባይ የሆኑት አቶ አህመድ ኢማኑን በስልክ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል። የጤና ጥበቃ ሚኒስቴር ቃል አቀባይ አቶ አህመድ ኢማኖ እንደሚሉት የአጣዳፊ ተቅማጥና ትውከት በሽታ በኢትዮጵያ ሶማሌ ክልል የተከሰተው ከድርቅ ጋር በተያያዘ ነው። ድርቁን ተከትሎ በመጣው የውሃ እጥረት ምክንያት ካለፈው መስከረም ጀምሮ በሽታው መከሰቱና ያስረዱት። ከአስራ አንዱ የሶማሌ ክልል ዞኖች በዘጠኙ በሽታው ተከስቶ እንደነበር የተጠቁት አካባቢዎች ግን ውስን መሆናቸውን አቶ አህመድ አብራርተዋል። በኢትዮጵያ ሶማሌ ክልል ውስጥ ወደ አስራ አንድ ወረ አስራ አንድ ዞኖች አሉት አስራ አንድ ዞኖች ውስጥ በሽታው የታየባቸው የተወሰኑ አካባቢዎች ያሉት በዘጠኝ ዞኖች ውስጥ ነው። ከዘጠኝ ዞኖች ውስጥ ደግሞ ረድ ብለን በተወሰኑ ወረዳዎች ውስጥ ነው ይህ በሽታ የታየና ምናልባት ሲገለጽ አጠቃላይ ዞኖቹ በሙሉ በበሽታው አፌክት ሆነዋል የሚል አይደለም። በተወሰኑ ኤሪያዎች ላይ የተከሰተ የተከሰቱ ችግሮች ናቸው። ይህም ሆኖ የበሽታው ስርጭት እየቀነሰ መምጣቱን ቃል አቀባዩ አስታውቀዋል። ከአስር ቀናት በፊት በቀን ይመዘገብ የነበረው የታማሚዎች ቁጥር ከሰባት መቶ በላይ እንደነበር፣ ትናንት የተመዘገበው ግን ሁለት መቶ ሀያ ሁለት መሆኑን በማሳያነት ጠቅሰዋል። አቶ አህመድ እስከ ሰባት መቶ ሰው በላይ የሚመዘገብበት የህሙማን ይገኝበት እንደነበረ ይታወቃል። በአጠቃላይ በክልሉ ማለት ነው በጠቀሷቸው ዞኖች በክልሉ በተጠቀሱት ዞኖች በቀን እስከ ሰባት መቶ ሰው በላይ ድረስ ይመዘገብ ነበር እና ይሄ ላይ ነው ሰፊ ርብርብ የተደረገው እና አሁን ባለው ሁኔታ ላይ ስንሄድ በአጠቃላይ ከዘጠኙ ዞኖች አካባቢ በተወሰኑ ወረዳዎች ይታይ የነበረው። አሁን ሙሉ በሙሉ እየተጠቃለለ ወይም ደግሞ እየቆመ እየሄደ ያለበት ሁኔታ ነው ያለው። ይህም ማለት እንግዲህ አሁን ያለው በሶስት ዞኖች በተወሰኑ ወረዳዎች ላይ ይገኛል። የሚመዘገበው የታማሚ ቁጥርም እጅግ በጣም ቀንሶ አሁን ከሰባ በመቶ በላይ ቀንሷል። በሽታው ስርጭት ሊቀንስ የቻለውም በአገር ደረጃ በተደረገው ከፍተኛ ርብርብ መሆኑን ነው አቶ አህመድ ያስረዱት። ከሀረሪ ክልሎች እንዲሁም ከድሬዳዋ፣ ከአዲስ አበባ ከተማ አስተዳደሮች እንደዚሁም ከፌዴራል ሆስፒታሎች ጭምር ከፍተኛ ቁጥር ያለው ባለሙያ ልምድ ያለው ባለሙያ እንዲዘምትና እዛ አካባቢ ላይ ያለውን ችግር ለማስወገድ ስራ እንዲሰራ የተደረገበት ሁኔታ አለ። ከዛም ባሻገር ደግሞ ያው የአጋር ድርጅቶቻችንም ከኛ ጎን ተሰልፈው የክልሉ ጤና ቢሮ ጋር በመሆን ሰፊ ስራ በመሰራቱ አሁን በሽታው እንግዲህ በቅርብ ጊዜ ውስጥ ይቆማል የሚል እንትን ያለን እየቀነሰ የመጣበት ደረጃ ላይ ይገኛል አሁን። ሰሞኑን ወደ ሶማሌ ክልል በሄድኩበት ወቅት ከክልሉ ፕሬዚዳንት አቶ አብዲ መሀመድ ኦማር ጋር ባደረግኩት ቃለ ምልልስ ከፌዴራል መንግስት ዶክተሮች፣ ነርሶች የመጡበት ሁኔታ እንዳለ ይሄንኑ በሽታ ለመቆጣጠር ገልጸው ነበር እና ቁጥራቸው ካለውት አቶ አህመድ እስካሁን ድረስ ምን ያህሉ ናቸው እዛ ያሉት? ባለፈው ከአምስት መቶ በላይ ነው። ከዚህ ያንቀሳቀስ ነው እንደገና ዳአሁን ቅድም ካሉ ካልኳቸው ክልሎች ጭምር በማስተባበር እንትን አሁን ባለፈው ሳምንት ራሱ የዛሬ ሶስት ቀን አራት ቀን በፊት ከስልሳ በላይ ባለሙያዎች ወደዛው ቦታ ልከናል። እንግዲህ ድርቁ እንደሆነ መነሻው እርሶ ገልጸዋል፣ ሲገለጽም ቆይቷል በኢትዮጵያ ሶማሌ ክልል ለተከሰተው የአጣዳፊ ትውከትና ተቅማጥ ወይም አተት በሽታ ስለዚህ ለድርቁ እየተሰጠ ያለውን ምላሽ በሽታውን ለመቆጣጠር ከሚደረገው ጥረት ጋር በማቀናጀት እየተሰራ ያለ ስራ አለው፣ አቶ አህመድ? ከዚህ ጋር ተያይዞ ድርቁ በቀጠለበት ሁኔታ አሁን በሽታውን ቁጥጥር ላይ ማዋል ቢቻል እንኳን ወደፊት በዚህ መንገድ እንዳይከሰትስ ምን አይነት ስራ የተሰራ ነው? ይሄንን ያብራሩልኝ። እንግዲህ ትልቁ በዚህ ከድርቁ ጋር ተያይዞ በሙሉ አንድ ላይ ሆነው አጠቃላይ ሁኔታዎችን ነው የመከላከል ስራ ሰርቶ አሁን የጠቀስኩት የጤና ጉዳይ ስለሆነ ባለሙያ የሚጠይቅ ስለሆነ እሱ ላይ ያለውን እንቅስቃሴ ለማሳየት ሞከርኩኝ እንጂ አጠቃላይ በሀገር አቀፍ ደረጃ ይሄንን የድርቁንም ሁኔታ እና አጠቃላይ ከእሱ ጋር ተያይዞ የሚመጡ ችግሮችን ለማስወገድ በሚያስችል መልኩ በጋራ የሚሰሩ ስራዎች አሉ። እንደ አውሮፓውያን አቆጣጠር ለ2017 ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ ኤች አር ዲ እንደሚያመለክተው በተለይ በአርብቶ አደር አካባቢዎች በተከሰተው ድርቅ ምክንያት አምስት ነጥብ ስድስት ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ከነዚህ ውስጥ 1.7 ሚሊዮን ወይም ከሩብ በላይ የሚሆኑት ደግሞ በኢትዮጵያ ሶማሌ ክልል ይገኛሉ። ለአጣራፊ ተቅማጥና ትውከት በሽታ ምክንያት የሆነውም ይሄው ድርቅ እንደሆነ ነው እየተገለጸ የሚገኘው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። የኢትዮጵያ ሰብአዊ መብት ኮሚሽን በዛሬው ዕለት በኢትዮጵያ ባለፈው ዓመት ከሰኔ እስከ ጥቅምት ወር በኢትዮጵያ ተካሂዶ የነበረውን ተቃውሞ በተመለከተ በኦሮሚያ በአማራና በደቡብ ተከስተዋል የተባሉትን የምርመራ ሪፖርት ለሕዝብ ተወካዮች ምክር ቤት አቅርቧል። ሪፖርቱን ያቀረቡት ኮሚሽነሩ አቶ አዲሱ ገብረ እግዚአብሔር ናቸው። በህዝብ ተወካዮች ምክር ቤት ተገኝቶ ሪፖርቱን ደግሞ ያጠናቀረልን መለስካቸው አማሀ ነው። ዝርዝሩን ይዟል። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ሪፖርታቸው የሚመለከተው የጊዜ ገደብ ከሰኔ ወር 2008 ዓ ም እስከ መስከረም 2009 መጨረሻ መሆኑን ከመጀመሪያው አመልክተዋል። የኮሚሽኑ የምርመራ ሪፖርት የሚያተኩርባቸው የሀገሪቱ ክፍሎችም የትኞቹ እንደሆኑ በዶክተር አዲሱ በዝርዝር ተመልክተዋል። በኦሮሚያ ክልል ሁከትና ብጥብጥ በተካሄደባቸው ዞኖች ማለትም ፍንፍኔ ዙሪያ፣ ምስራቅ ሸዋ፣ ሰሜን ሸዋ፣ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ፣ ምስራቅ ሀረርጌ፣ ምዕራብ ሀረርጌ፣ ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄሌም ወለጋ፣ ጉጂ፣ ምዕራብ ጉጂ፣ ባሌ፣ ምዕራብ አርሲ እና ምስራቅ አርሲ በጠቅላላው በአስራ አምስት ዞኖችና ዘጠና አንድ ወረዳዎች እና ከተማዎች በአማራ ክልል ከሚገኙ ዞኖች በሰሜን ጎንደር፣ በደቡብ ጎንደር ባህር ዳር፣ በምዕራብ ጎጃም፣ በምስራቅ ጎጃም እና በአዊ ዞን በጠቅላላው በስድስት ዞኖችና ሀምሳ አምስት ወረዳዎችና ከተማዎች በተፈጠረ ሁከትና ብጥብጥ እንዲሁም በደቡብ ብሔር ብሔረሰቦችና ህዝቦች ክልል በጌዲዮ ዞን በስድስት ወረዳዎች እና ከተማዎች የነበረው ሁከትና ብጥብጥ ከሰብአዊ መብት አያያዝና አጠባበቅ አንጻር የምርመራ ቡድኖችን በማሰማራት የመስክ ምርመራ አድርገዋል። በሪፖርቱ ከአንድ መቶ ሰባ ገጽ ውስጥ አብዛኛውን የሸፈነው በኦሮሚያ ታይቷል የተባለው ሁከትና ብጥብጥ እንዲሁም ይህን ለመግታት የጸጥታ ኃይሎች ወስደውታል የተባለው ድርጊት ነው። ተፈጥረዋል ከተባሉት ሁከቶችና ብጥብጦች አንደኛው በቢሾፍቱ ሆራ አርሴዲ መስከረም 21 ቀን 2009 ዓ ም የእሬቻ በዓል ሲከበር የተከሰተውን አሳዛኝ ሁኔታ ያስታወሱት ዶክተር አዲሱ 56 ሰዎች በተፈጠረው ሁከት መሞታቸውን ተናግረዋል። በአጠቃላይ በኦሮሚያ ክልልም ምርመራው አግኝቶታል ያሉትን እንደሚከተለው ገልጸውታል። ከሐምሌ 2008 እስከ መስከረም 2009 ዓ ም በተካሄደው ሁከትና ብጥብጥ የ462 ሲቪል፣ የ33 የጸጥታ ኃይሎች በድምሩ 495 ሰዎች ሕይወት አልፈዋል። የ338 የሲቪል እና 126 የጸጥታ ኃይሎች በድምሩ በ464 ሰዎች ላይ አካል ጉዳት ደርሰዋል። በመቶዎች ሚሊዮን የሚገመት የሕዝብ የመንግሥትና የግል ባለሀብቶች ንብረት ወድመዋል። በዚህ መሠረት ይህንን ሕግ በመተላለፍ በትጥቅ ጭምር የተደገፈ ሁከትና ብጥብጥ እንዲቀሰቀስ ያስተባበሩት በሽብርተኝነት የተፈረጁ እንደ ኦነግና ተባባሪዎቹ የፖለቲካ ድርጅቶች አመራርና አባላት በሰላማዊ መንገድ የፖለቲካ እንቅስቃሴ ለማካሄድ የተመዘገቡ ነገር ግን ከዚህ በተጸራሪ የቆሙ እንደ የኦሮሞ ፌዴራሊስት ኮንግረስ አመራርና አባላት በህግ ሊጠየቁ ይገባል። ኮሚሽነሩ በኦሮሚያ ክልል የህውከቱንና የብጥብቱን መሰረታዊ ምክንያት እንዲህ ሲሉ ገልጸውታል። በኢትዮጵያ ሰብዓዊ መብት ኮሚሽን በ2008 ዓ.ም ለኢፌዴሪ ህዝብ ተወካዮች ምክር ቤት ሪፖርት ካቀረበ በኋላ ዳግም ያገረሸው ህውከትና ብጥብጥ አንደኛው መሰረታዊ መንስኤ ኮሚሽኑ በዚህ በቀደመው የምርመራ ሪፖርቱ በግልጽ እንዳስቀመጠው ስር የሰደደ የመልካም አስተዳደር እና የመብት ጥሰት ችግር ነው። ይህ በወቅቱ የተለየው የመልካም አስተዳደር ችግር የኦሮሚያ ክልላዊ መንግስት እንደ መሠረታዊ ችግር ተቀብሎት የነበረ ቢሆንም ይህ ምርመራ እስከተከናወነበት ጊዜ ድረስ ፈጣን ስር ነቀል ተከታታይነትና ወጥነት ያለው የመፍትሄ እርምጃ ባለመወሰዱ ህውከትና ብጥብጡ መቀጠሉን መገንዘብ ተችሏል። አክለውም በኦሮሚያ ክልል የተፈጠረው ሰፊ የሥራ አጥነት ችግርም ሌላ የሁከቱንና የብጥብጡን መንስኤ አድርገው አቅርበውታል። ከእነዚህም መሠረታዊ መንስኤዎች በተጨማሪ ግን ሌሎች አባባሽ ኃይሎች እንደነበሩም ምርመራው ያሳያል ብለዋል። ሕገ መንግሥታዊ ስርዓቱን በኃይል ለመናድ የትጥቅ ትግል ያወጀውና በኢፊድሪ ህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀው ኦነግ፣ በሰላማዊ የፖለቲካ እንቅስቃሴ ለመስራት የተመዘገበው ኦፌኮ እንዲሁም በሁከትና ብጥብጥ የመንግስት ለውጥ እንዲመጣ የሚሰሩት የኦሮሚያ ሚዲያ ኔትወርክ ማህበራዊ ድረገጾችና ሌሎች መሰል ዜና አውታሮች ህዝቡን እያማረረ ያለው የመልካም አስተዳደር እጦት፣ የልማት ጥማት፣ እንዲሁም በወጣቱ ዘንድ ያለው የስራ አጥነት ምክንያት ተስፋ መቁረጥ በመነሻነት በመጠቀም ሁከትና ብጥብጡ እንዲቀጣጠልና እንዲስፋፋ የአባባሽ ሚና መጫወታቸውን የኮሚሽኑም የምርመራ ሂደት አረጋግጠዋል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል በጌዲዮ ዞን የተፈጠረውን ሁከትና ብጥብጥ የኮሚሽነሩ ሪፖርት ያያያዘው የአካባቢው አስተዳደር ፈጥሯቸዋል ካላቸው ችግሮች ጋር ነው። ሌሎች አባባሽ ናቸው ያላቸውን ኃይሎችም ይዘረዝራል። ዶክተር አዲሱ ገብረ እግዚአብሔር በጌዲዮ ዞን በሌሎች ብሔረሰቦች ላይ ያነጣጠረ ዘመቻ በተደራጀ ሁኔታ ሲካሄድ መቆየቱ በግልጽ የሚታይና የሚያስከትለው አደጋም ተጨባጭና የቅርብ መሆኑ የሚመለከታቸው የጌዲዮ ዞን መስተዳደር በሚገባ እየተገነዘቡ ህውከቱ ከመቀስቀሱ በፊትም ሆነ በኋላ አስፈላጊውን የመከላከል እርምጃ መውሰድ አልቻሉም። በዚህ ረገድ በደረሰው የሰላሳ አራት ሰዎች ህይወት መጥፋት የስልሳ ሰዎች ህይወት ሰዎች አካል መጉደልና ንብረት መውደም በየደረጃው የሚገኙ የሚመለከታቸው የመንግስት አካላት በህግ ሊጠየቁ ይገባል። በደቡብ ክልል በዲላ ዞን ተፈጥሮ በነበረው ሁከትና ብጥብጥ ከተፈናቀሉት አራት ሺህ ሴቶችና ቁጥራቸው በውል በሙሉ ያልታወቁ ህፃናት መፈናቀላቸው ታውቋል። በመሆኑም ለእነዚህ ለጥሰት ተገላጭ የህብረተሰብ ክፍሎች ትኩረት በመስጠት እገዛና ድጋፍ የክልሉ መንግስት ሊያደርግ ይገባል። በሰላማዊ መንገድ የፖለቲካ አማራጭን በማቅረብ ለመንቀሳቀስ በህግ ተመዘገበው የጌዲኦ ዲሞክራሲያዊ ድርጅት የተባለ የፖለቲካ ፓርቲ አመራርና አባላት በጌዲኦ ዞን በተለያዩ የመንግስት መዋቅር የሚገኙ የአመራር አካላትና የዞኑ ፖሊስ አንዳንድ አባላት ሁከቱን በመቀስቀስ በማደራጀትና በመምራት በነበራቸው ተሳትፎ ልክ በህግ መጠየቅ አለባት። የኮሚሽኑ ሪፖርት በአማራ ክልል ተፈጥሮ ነበር ባለው ሁከትና ብጥብጥ ምክንያት ምርመራው አሳይቶኛል ያለውን በሰው ህይወት እና አካል ላይ የደረሰ ጉዳት በሚከተለው መልኩ ዘርዝሮታል። አማራ ክልል በሰው ህይወት እና አካል ላይ የደረሰው ጉዳት ዞን ጎንደር ከተማ ሞት ከሲቪል 14፣ ከጸጥታ አካል 11 ጎንደር ከተማ አካል ጉዳት ሲቪል 6 ጸጥታ አካል 17 ሰሜን ጎንደር ሞት ሲቪል 40 የጸጥታ አካል 14 ሰሜን ጎንደር አካል ጉዳት ሲቪል 51 የጸጥታ አካል 42 ዞን ባህር ዳር ሞት ሲቪል 19 የጸጥታ አካል 2 ባህር ዳር አካል ጉዳት 125 የጸጥታ አካል 10 ዞን ምዕራብ ጎጃም ሞት ሲቪል 9 የጸጥታ አካል 1 ምዕራብ ጎጃም አካል ጉዳት ሲቪል 34 የጸጥታ አካል 27 ዞን ደቡብ ጎንደር ሞት ሲቪል 16 ጸጥታ አካል የለም ደቡብ ጎንደር አካል ጉዳት ሲቪል 36 የጸጥታ አካል የለም ዞን ምስራቅ ጎጃም አካል ጉዳት አንድ ሰዋል ሲቪል እና የጸጥታ አካል ሁለት ዞን አዊ ሞት ሲቪል 12 የጸጥታ አካል ሁለት ዞን አዊ አካል ጉዳት ሲቪል 23 የጸጥታ አካል ሁለት ድምር ሞት ሲቪል 110 የጸጥታ አካል 30 አካል ጉዳት ድምር ሲቪል 276 የጸጥታ አካል አንድ መቶ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ባቀረቡት ሪፖርት መሰረት በአማራ ክልል ተፈጥሯል ለተባለ ሁከትና ብጥብጥ መሰረታዊ መንስኤዎች ናቸው የተባሉት በአመዛኙ ከኦሮሚያው ጋር ተመሳሳይነት አላቸው። የሚለየው በዚህ ክልል አለ የሚባለው የድንበር ችግር እንደሆነም ተገልጿል። ሪፖርቱ በወቅቱ በተለያዩ የአማራ አካባቢዎች የተቃውሞ ሰልፎችን አባብሰዋል ካላቸው የወልቃይት ጥያቄ አልተመለሰም በሚል በየድረ ገጹ የወጡ ከነበሩት መልእክቶች ሌላ ሰማያዊ ፓርቲንም ተጠያቂ አድርጓል። ባህር ዳር ላይ የተካሄደው ሰልፍ ህጋዊነት በተመለከተ ሰልፉን ለነሐሴ 1 ቀን 2008 ዓመተ ምሕረት ለማካሄድ የሰማያዊ ፓርቲ ለባህርዳር ከተማ አስተዳደር አሳውቆ የነበረ ሲሆን በተገኘው መረጃ መሠረት ሰልፉ እንዲካሄድ ፈቃድ ያለው መሆኑን ሰልፉ ሊካሄድ ከአንድ ቀን በፊት ማለትም ሐምሌ 30 ቀን 2008 ዓ ም ማታ የፓርቲው አመራሮቹ ከተማውን ለቀው በመውጣት ሰልፉን አናስቀጥልም በማለት በሚዲያ መግለጫ መስጠታቸውን ለመገንዘብ ተችለዋል። ይህም ፓርቲው ፈቃድ የወሰደበትን ጉዳይ ኃላፊነት ላለመውሰድ መግለጫ ቢሰጥም በዚሁ ፓርቲ ማነሳሳት ለመጡ ችግሮች ኃላፊነት መውሰድ ይኖርበታል። የኮሚሽኑ ሪፖርት በማጠቃለያው ላይ እንዳመለከተው ብጥብጡና እውከቱ በተፈጠረባቸው ስፍራዎች ሁሉ የጸጥታ ኃይሎች ተመሳሳይ እና ወጥ እርምጃዎች አልወሰዱም። በአንዳንድ ስፍራዎች የጸጥታ ኃይሎች ህጋዊና ተመጣጣኝ ኃይል ሲጠቀሙ፣ በሌላ ስፍራ ደግሞ ህገወጥና ተመጣጣኝ ያልሆነ እርምጃ ወስደዋል። ስለሆነም ህገወጥና ተመጣጣኝ ያልሆነ ኃይል የተጠቀሙ በህግ እንዲጠየቁ ምክረ ሀሳብ አቅርበዋል። በመንግስት አስተዳደር ደረጃም ግዴታቸውን ያልተወጡትን በሕግ እንዲጠየቁ ሐሳብ አቅርበዋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አድማጮች ይህንን የኮሚሽኑን ሪፖርት በተመለከተ ከ ኦሮሞ ፌዴራላዊ ዲሞክራሲያዊ ምክትል ሊቀመንበር አቶ ሙላቱ ገመቹ ከሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ እንደዚሁም ደግሞ ከኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድና ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ኃላፊ አቶ አበበ ገላው ጋር ያደረግነውን ቃለ ምልልስና ቃለ ምልልሱን ተከትሎ የሰራነው ሪፖርት በሰዓት እጥረት ምክንያት ዛሬ ማቅረብ አልቻልም። በነገው ምሽት ይዘን እንመለሳለን። እንደዚሁም ደግሞ ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። ወደ መጨረሻው ዘገባችን ነው የምናልፈው። እንግዲህ እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። በእያንዳንዷ ቀን በሚሊዮን የሚቆጠሩ አሜሪካውያን በፕላስቲክ ጠርሙሶች የታሸጉ የተጣራ ውሃን ጨምሮ የተለያዩ ጣፋጭ ፈሳሾችን ይጠቀማሉ። ከ ስልሳ ሚሊዮን በላይ የሚሆኑት እነዚህ የፕላስቲክ ጠርሙሶች ከአገልግሎት በኋላ ይጣላሉ ወይም በየቀኑ ይቃጠላሉ። በቅርቡ ግን ሁለት ስራ ፈጣሪ ወጣቶች እነዚህን የፕላስቲክ ጠርሙሶች ወደ ጫማነት በመቀየር አገልግሎት ላይ እንዲውሉ እያደረጉ ነው። የዘገበችው ዲቦራ ብሎክ ናት። እንዲህ አርጌ ያዘጋጃቸዋል። እነዚህ ምናልባት የአለማችን የመጀመሪያዎቹ ጫማዎች ናቸው። በሳን ፍራንሲስኮ ነዋሪ የሆኑት እኒህ ስራ ፈጣሪዎች ሮቲስ በሚል መጠሪያ ከፕላስቲክ ጠርሙሶች ለሴቶች ጫማ በመስራት ለተጠቃሚ አቅርበዋል። ሮት ማርቲን ድርጅቱን ከመሰረቱት መካከል አንዱ ነው። እነዚህን የፕላስቲክ ጠርሙሶች በሚገባ በሙቅ ውሃና በኬሚካል እናጥባቸዋለን። ከዛም እንፈጨዋለን። በመቀጠል በማለስለስ ለጫማ መስሪያነት ወደሚያገለግል ቀጭን ክር እንቀይረዋለን። በክር መልክ የተዘጋጀው ፕላስቲክ በተለያዩ ማዕዘኖች በፍጥነት በሚሸምነው መሳሪያ ጫማው ይሰራል። ይህ ማሽን ምንም ትርፍራፊ ሳያስቀር ሁሉም የፕላስቲክ ክር ጥቅም ላይ እንዲውል ያደርጋል። በሹራብ መልክ የተሸመነው ጫማ ከመርገጫው የጫማ ሶል ጋር በጥንቃቄ ይጣበቃል። ይህም ሶል ከካርቦን ነጻ ከሆነ ጎማ የሚሰራ ነው። የሮቲ ጫማዎች በድረገጽ ለገበያ ይቀርባሉ፣ ይሸጣሉ። አሜሪካዊቷ ተዋናይት ጉዌ ፓልትሮው እነዚህ ጫማዎችን ተጫምታ ከታየች ወዲህ የጫማዎቹ ቁጥር ፈላጊ በጣም ከፍተኛ ሆኗል። የሚጣሉ የፕላስቲክ ጠርሙሶች እጥረት ይገጥሙናል የሚል ሀሳብ የለንም። በጣም ከበቂ በላይ የሚያስፈልጉን ጥሬ እቃዎች አለን ማለት ነው። በዚህም ለቀጣይ የስራ ዘመናችን ስኬታማ መሆናችንን ነው የምንረዳው። እነዚህ ጫማዎች ተለብሰው ሲያረጁ አይጣሉም፣ ለፋብሪካው በመመለስ በድጋሚ ለሌላ አገልግሎት የሚውል እቃ ይሰራባቸዋል። በሀገራችን ከቆሻሻ ጋር ተደባልቀው የምናያቸው በርካታ የፕላስቲክ የውሃ ጠርሙሶች ከዘይትና ፈሳሽ ጋዝ መቀነሻነት አልፈው በየሜዳው የተበተኑ ገንዘብ መሆናቸውን በመረዳት እኛም የሀብት ምንጮቻችን ልናደርጋቸው ይገባል የሚል አስተያየት አለን።

ተከታተላችሁት፣ ጋቢና ቪኦኤ ነበር። እንግዲህ የዛሬው ፕሮግራማችን በዚሁ ተጠ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ሙዚቃ በመምረጥ ዲጄ ፋትሶ፣ ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማንን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ወጣችሁ ሀሳቡ ምቅዱ ተሳርተው